የአሜሪካ ድምፅ ራዲዮ ጣቢያ ነው ሁለት በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት አንድ 2013 ዓ.ም ዝግጅታችን አሁን ጀመረ። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ና የዓለም የምግብ ፕሮግራም ስራ አስኪያጅ ዴቪድ ቢዝሊ በትላንትና እለት በትግራይ ክልል ያደረጉትን ጉብኝትና የተደረጉ ስምምነቶችን በተመለከተ የክልሉ ጊዜያዊ አስተዳደር የኮሚኒኬሽንስ ቢሮ ኃላፊ እቴነሽ ንጉሰ ለአሜሪካ ድምጽ የሰጡትን ማብራሪያ ይዘናል። የምርጫ ክልል ጽፈት ቤቶችን በተሰጠው የጊዜ ገደብ ያላዘጋጁ የክልል መስተዳደሮች ወይም ክልሎች በሚቀጥሉት ሶስት ቀናት ውስጥ እንዲያዘጋጁ የኢትዮጵያ ብሔራዊ ምርጫ ቦርድ አሳሰበ። እነዚህንና ሌሎች ዘገባዎችን ለምሽቱ ይዘንላችኋል። ጤና ይስጥልኝ እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ናስጥልኝ፣ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የአውሮፓ ህብረት በትግራይ ክልል የቀጠለው ወቅታዊ ሰብአዊ ቀውስ እና በቀጠናው እያሳደረ ያለው አንደምታ አሁንም በእጅጉ ህብረቱን ማሳሰቡን ቀጥሏል ሲል ባወጣው መግለጫ ተናገረ። ሰብአዊ እርዳታ ተደራሽነትን በሚመለከት ጥቂት መሻሻል ቢኖርም አሁንም ውሱን በመሆኑ እጅግ ከባድ ችግር ላይ ላሉት ሰዎች እርዳታ ለማቅረብ ና የረሃብና የሞት አደጋ ለመታደግ የሚደረገው ጥረት ላይ ያለው ተደራሽነት አሁንም አዳጋችነቱ እንዳለ ነው ብሏል። ማዕከላዊና ምዕራባዊ ትግራይ አካባቢዎች በአመዛኙ መድረስ የማይቻልባቸው ናቸው ያለው የአውሮፓ ህብረቱ መግለጫ በክልሉ ያሉት ሁለት የኤርትራውያን ስደተኞች ካምፖች ደግሞ ሙሉ በሙሉ ከእርዳታ ተደራሽነት ውጪ ናቸው ብሏል። የሰብአዊ ረዴት ተደራሽነት ለሁሉም አካባቢዎች እንዲረጋገጥም መግለጫው ጠይቋል። ኢትዮጵያ የሲቪሎችና የስደተኞች ደህንነት ጥበቃ ይበልጡን እያሳሰበው መሆኑንም አክሎ አስታውቋል። የአውሮፓ ህብረት ከዩናይትድ ስቴትስ ጋር ሆኖ የኤርትራ ወታደሮች ከኢትዮጵያ እንዲወጡ ይጠይቃል ያለው መግለጫው ወታደሮቹ ግጭቱን ያባብሳሉ የጭካኔ አድራጎት እንደሚፈጽሙና ብሔረሰብን መሰረት ያደረጉ ሁከቶችን እንደሚያቀጣጥሉ የሚናገሩ ሪፖርቶች አሉ ሲል ጨምሮ አትቷል። የኢትዮጵያ የሰብአዊ መብት ኮሚሽን ለሚያከናውነው ስራ ድጋፉን የገለጸው የአውሮፓ ህብረት መግለጫ የኢትዮጵያ መንግስት የኮሚሽኑን ምክረ ሀሳቦች ተቀብሎ ስራ ላይ እንደሚያውል ተስፋ እናደርጋለን ብለዋል። ቅዳሜ ዕለት በኢትዮጵያ የትግራይ ክልል መቀሌ ከተማ ጉብኝት ያደረጉት የዓለም የምግብ ድርጅት ዋና ስራ አስኪያጅ ዴቪድ ቤስሊ ድርጅታቸውና የኢትዮጵያ መንግስት በትግራይ ዙሪያ የሰብአዊ ረድኤት ተደራሽነትን ለማስፋፋት ተጨባጭ እርምጃዎች ሊወስዱ ተስማምተዋል ማለታቸው ይታወሳል። የሶማሊያ ተቃዋሚ ፓርቲዎች ጥምረት ከዛሬ አንስቶ ለፕሬዝደንት መሐመድ አብዱላሂ መሐመድ ፕሬዝደንትነት እውቅና አንሰጥም በማለታቸው ሀገሪቱ ቀውሱ እየተባባሰ መሄዱ ተሰማ። ስልጣን ጊዜያቸው ዛሬ ያበቃውን ፕሬዝደንት ለመተካት በተካሄደው ንግግር ስምምነት ላይ ለመድረስ ባለመቻሉ ነው ፓርቲዎቹ ለፕሬዝደንቱ እውቅና ለመንፈግ የወሰኑት። የአሜሪካ ድምፁ ሪቻርድ ግሪን ያጠናቀረውን ዘገባ አዳነች ፍስሀዬ ታቀርበዋለች። የፓርቲዎቹ ጥምረት በአፍሪካ ጠንዷ ሀገር ምርጫ እስከሚካሄድበት ጊዜ ድረስ ሀገሪቱን የሚያስተዳድር ብሔራዊ ሽግግር ካውንስል እንዲመሰረት ባወጣው መግለጫ ጥሪ አድርጓል። የፕሬዝደንት መሐመድን የስልጣን ጊዜ ለማራዘም የሚደረግ ማንኛውንም አይነት ጥረት እንደማይቀበልም ጥምረቱ አስታውቋል። ፋርማጆ በሚል ቅጽል ስም የሚታወቁት የሶማሊያ ፕሬዚደንት ከጥቂት ወራት በፊት እንዲካሄድ ታቅለው በነበረው ቀጥተኛ ያልሆነ ምርጫ በስልጣን ላይ የመቆየት ፍላጎት እንደነበራቸው ተገልጿል። ከእያንዳንዱ ክፍለ ግዛት የተውጣጡ የጎሳ መሪዎች የሀገሪቱን ምክር ቤት ይመርጡና ምክር ቤቱ በበኩሉ ፕሬዚደንት እንዲመርጥ ነበር የታቀደው። ሆኖም የተቃውሞ መሪዎቹ ባለፈው መስከረም ወር የምርጫ ሂደቱን የመሰረተውን ስምምነት ትተዋል ሲሉ ፕሬዚዳንቱ ከሰዋል። ፕሬዚደንት መሐመድ እና ጠቅላይ ሚኒስትር ሑሴን ሮብሌ ባለፈው ሳምንት ከአምስት የፌዴራል አባል ክልሎች መሪዎች ጋር ከሞቅዲሾ አምስት መቶ ኪሎ ሜትር ርቃ በምትገኘው ድሕርሳ ማረብ ከተማ ላይ ተሰብስበው የእርቅ ግልግል ለማድረግ ተስፋ ሰንቀው ነበር። ይሁንና ሲካሄድ የቆየው ውይይት ባለፈው ቅዳሜ ፈረሰ። የፑንትላንድ እና የጁባላንድ ፌዴራል ክፍላተ ግዛት መሪዎች ለሞሐመድ የፕሬዝዳንትነት እውቅና መስጠቱን አቁመናል አሉ። ዩናይትድ ስቴትስ የተባበሩት መንግስታት ድርጅትና ሶማሊያ ያሉት የሀገሪቱ ዓለም አቀፍ አጋሮች የፖለቲካ መሪዎቹ በምርጫ አካሄድ ላይ ያለውን ጭቅጭቅ እንዲፈቱ ጥሪ አድርገዋል። ሞቅዲሾ ያለው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ፕሬዚደንት ፋርማጆ እና ሌሎች የፖለቲካ መሪዎች አሁንኑ የፖለቲካ ቅርቃሩን እንዲፈቱ ተማጽነዋል። የተባበሩት መንግስታት፣ የአውሮፓ ህብረት፣ በሶማሊያ ያለው የአፍሪካ ህብረት ተልእኮ ጽህፈት ቤቶች እና ሌሎችም ሀገሮች ተመሳሳይ ጥሪ አቅርበዋል። ከመነጋገር ውጭ የሚደረግ ከሲላዊ ምርጫንና ሌሎች ማንኛውንም አይነት አማራጮችን ያካተተው ውጤት የዓለም አቀፍ ማህበረሰብ ድጋፍ አያገኝም ሲሉ አስጠንቅቀዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ደቡብ አፍሪካ የኮቪድ-19 ክትባት ዘመቻዋን ትናንት እሁድ እንዲቋረጥ ማድረጓ ተገለጸ። ይህ የሆነው በሀገሪቱ የተከሰተውን የኮሮና ቫይረስ ዝርያ በመከላከል ረገድ አስትራዘኔካው ክትባት ውጤታማነቱ ዝቅተኛ መሆኑን የሚያሳይ ነው የተባለ አዲስ ጥናት ከቀረበ በኋላ ነው። የዓለም የጤና ድርጅት በዚሁ የደቡብ አፍሪቃው የክትባት ጉዳይ ዛሬ ስብሰባ አድርጎ መነጋገሩ አብሮ ተዘግቧል። ደቡብ አፍሪቃ ጆሃንስበርግ የሚገኘው ዊትስ ዋተር ሳንድ ዩኒቨርሲቲ የተካሄደውና እስካሁን የአቻ ተመራማሪ ግምገማ ያልታከለበት ጥናት በደረሰበት በዚህ ድምዳሜ የብሪታንያው ክትባት በወጣቶች ላይ በች ላይ በደቡብ አፍሪቃው ዝርያ ቫይረስ ውሱን የሆነ መከላከያ ብቻ እንዳዳበረ አመልክቷል። ይህ የጥናቱ ዜና ደቡብ አፍሪቃውያንን አብዝቶን ያስደነገጠው በሀገሪቱ እስካሁን በኮሮና ቫይረስ ምክንያት ከ46 ሺህ በላይ ሰዎች ለህልፈት ተዳርገዋል። ደቡብ አፍሪካ በቀጣዮቹ ቀናት ውስጥ አንድ ሚሊዮን የአስትራዜኒካ ክትባቶችን ለህዝቧ ልትሰጥ አቅዳ የነበረ ሲሆን አዲስ ጥናት በሀገሯ በተከሰተው የቫይረሱ ዝርያ ባልከፋ ሁኔታ ባልታመሙት ላይ ያለው የመከላከል አቅም ሀያ ሁለት ከመቶ ብቻ መሆኑን ያሳየው ደቡብ አፍሪካዊ የኮሮና ቫይረስ ዝርያ ዩናይትድ ስቴትስን ጨምሮ በሰላሳ ሁለት ሀገሮች ታይቷል። አስትራዜኒካ በደቡብ አፍሪቃው የኮሮና ቫይረስ አይነት በይበልጥ መቋቋም የሚችል ክትባት እየሰራ መሆኑን ተናግረዋል። ሌላ ዜና ዩናይትድ ስቴትስ ከዓለም ትልቁን የኮሮና ቫይረስ ተያዦች ቁጥር አሁንም እንደያዘች ስትሆን በአሁኑ ወቅት አሃዙ ከ27 ሚሊዮን አልፏል። ህንድ 10.8፣ ብራዚል 9.5 ሚሊዮን የቫይረሱን ተጋላጮች ይዘው ዩናይትድ ስቴትስን ይከተላሉ። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ በሀገሪቱ ዙሪያ ከ59 ሚሊዮን በላይ የኮቪድ-19 ክትባት መከፋፈሉን ትናንትና አስታውቋል። ከትናንት እሁድ ጠዋት ድረስ በነበረው ጊዜ ከ41 ሚሊዮን በላይ የሞደርናና የፋይዘር ባዮንቴክ ክትባቶች የተሰጡ ሲሆን 31.5 ሚሊዮን ሰዎች የመጀመሪያቸውን ከ9 ሚሊዮን በላይ ደግሞ ሁለተኛው ክትባታቸውን እንደተከተቡ ነው ሲዲሲ ያስታወቀው። 422 ፍልሰተኞችን ከሊቢያ ጠረፍ ከባህር ላይ ያሳፈረ ለአደጋ ደራሽ መርከብ ትናንት ማታ ከኢጣሊያ መንግስት ፈቃድ በማግኘቱ ሲሲሊ አጉስታ ወደብ ለማረፍ ችሏል። ሜዲትራኒያን ባህርን የሚያስሰው ኦሽን ቫይኪንግ የተባለው መርከብ ላይ ፍልሰተኞቹ እዚያው እንዳሉ የኮቪድ-19 ምርመራ ተደርጎላቸው ስምንቱ ተሳፋሪዎች ላይ ቫይረሱ ተገኝቷል ተብሏል። ኤስኦኤስ ሜዲተራኒ የተባለው የመርከቡ ስራ አስኪያጅ ኩባንያ በሰጠው ቃል ከተሳፋሪዎቹ መካከል ነፍሰ ጡር ሴቶች፣ ህጻናትና አዋቂ አብሯቸው የሌለ ብቻቸውን የተጓዙ ልጆች እንዳሉባቸው ነው የገለጸው። ይኸው ለአደጋ ደራሽ መርከብ በኢጣሊያ መንግስት የተጣለበት ክልከላ ተነስቶለት ወደ ባህሩ ከተመለሰበት ካለፈው የአውሮፓ ጥር ወር አጋማሽ ወዲህ 798 ስደተኞችን ባህሩ ጠረፍ ላይ ደርሶ አሳፍሮ ወስዷቸዋል። በመጨረሻም ዩናይትድ ስቴትስ ወደ ተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በታዛቢነት እንደምትመለስ የውጭ ጉዳይ ሚኒስትሯ አንቶኒ ብሊንከን አስታውቀዋል። ብሊንከን ዛሬ በሰጡት መግለጫቸው ይህ የባይደን አስተዳደር የሀገራችን የውጭ ፖሊሲ ምሰሶ የሆኑት ዲሞክራሲ፣ ሰብአዊ መብቶች እና እኩልነት መሆናቸውን በማስረገጥ የገባው ቁርጠኝነት አካል ነው ብለዋል። በአውሮፓውያን 2018 ዓ ም የቀደሙት ፕሬዚደንት ዶናልድ ትራምፕ አስተዳደር የዓለሙ ድርጅት የሰብአዊ መብቶች ኮሚሽን እስራኤል ላይ አድላዊ አቋም ይዟል፣ ለውጥ ማካሄድም አለበት፣ ቻይናን፣ ኪዩባንና ቬኔዙዌላን የመሳሰሉ በሰብአዊ መብት ረገጣ የሚወነጀሉ ሀገሮች በአባልነት ተቀምጠውበታል ብለው ዩናይትድ ስቴትስ ከአባልነት እንድትወጣ ማድረጉ የሚታወስ ነው። ብሊንከንም ዛሬ ተመሳሳይ ስጋቶችን አሰምተዋል። ይሁን እንጂ ዩናይትድ ስቴትስ በምክር ቤቱ የማሻሻያ እርምጃዎች እንዲወሰዱ ከማበረታታት ይልቅ ትታ መውጣቷ በነበራት የመሪነት ሚና ክፍተት ፈጥሮ ሌሎች ሀገሮች ለፈላጭ ቆራጭ አጀንዳዎቻቸው ማራመጃ እንዲጠቀሙበት አመቺ ሁኔታ ፈጥሮላቸዋል ብለዋል። ምክር ቤቱ ላለበት ድክመት መፍትሄ እየፈለገ የተመሰረተበትን ዓላማ መወጣቱን ለማረጋገጥ ዩናይትድ ስቴትስ ሙሉ ዲፕሎማሲያዊ አመራሯን ይዛ በጠረጴዛው መቀመጥ አለባት ነው ያሉት። የዩናይትድ ስቴትስ ባለስልጣናት ቀደም ብለው እንዳስታወቁት ዩናይትድ ስቴትስ አሁን ድምፅ በማይሰጥ ታዛቢነት ከተቀላቀለች በኋላ በማስከተል የአባልነት መቀመጫ ለማግኘት ትንቀሳቀሳለች።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 የተከበራችሁ አድማጮች የምታዳምጡት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዛሬ ሰኞ የካቲት 1 2013 ዓ ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ ዘጠና አራት ነጥብ ሶስት ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ ንለፍ። የኢትዮጵያ ፕሬዝደንት ሳህለ ወርቅ ዘውዴ እና የዓለም የምግብ ፕሮግራም ስራ አስኪያጅ ዴቪድ ቢዝሊ በትላንትናው ዕለት በትግራይ ክልል ያደረጉትን ጉብኝትና የተደረጉ ስምምነቶችን በተመለከተ የክልሉ ጊዜያዊ አስተዳደር የኮሚዩኒኬሽንስ የቢሮ ኃላፊ እቴነሽ ንጉሰ ለአሜሪካ ድምጽ ማብራሪያ ሰጥተዋል። ያነጋገራቸው ሙልጌታ አጽብሀ ነው። ዝርዝሩን በስልክ ልኳል። የኢፌዴሪ ፕሬዚደንት ወይዘሮ ሳህለወርቅ ዘውዴ በትግራይ ክልል መቀለ ከተማ በትናንትናው ዕለት ጉብኝት ያደረጉ ሲሆን ጉብኝታቸው አስመልክቶ ገለጻ የሰጡን በክልሉ ጊዜያዊ አስተዳደር የኮሚኒኬሽን ቢሮ ኃላፊ ወይዘሮ ኢተነሽ ንጉሰም ፕሬዚደንቷ በመቀላ አይደር ሪፈራል ሆስፒታል ያለው እንቅስቃሴ ማየታቸው ተናግረዋል። በዚህ ጉብኝታቸው ፆታዊ ጥቃት የደረሰባቸው ሴቶችን ጎብኝተዋል ተብሏል። ቀጥሎም የተጓዙት ከምዕራብ ትግራይ ተፈናቅለው በመቀለ ከተማ ቀሳነት ትምህርት ቤት ተብሎ በሚገኙ ተፈናቃዮች ነበረ። በዚህ ትምህርት ቤት ያሉ ተፈናቃዮችም አይተዋል ብለውኛል። በቀሳነት ትምህርት ቤት በአካል ሄጄ ሰዎች ጠይቄ ነበር። ፕሬዚደንት ፓለወርቅ መጥተው ነበር። የሴቶች ንጽህና መጠበቂያ ይዘው እንደነበረ ሆኖም ግን ተፈናቃዮቹ ተቃውሞ እንዳልተቀበሏቸው ነግረውኛል። በዚህ ጉዳይ ለወይዘሮ ኢቴነሽ ጠይቄያቸው አዎ ፕሬዚደንቷ የሴቶች ንጽህና መጠበቂያ ወይም ሞዴስ ይዘው ለተፈናቃዮቹ ጎብኝተዋል። ከተፈናቃዮቹ አንዷም ብዙ ንብረት ወድሞብናል፣ ተገራተናል፣ ተዘርፈናል፣ ብዙ ችግር ደርሶብናል። ይህንንም ይዘውት የመጡ አንቀበልም ብለዋል በስሜት ብለውኛል። ፕሬዚደንቷም የህዝቡ ስሜት ተረድተው ሌላ ጊዜ ሌላ እገዛ ይዘን እንመጣለን ብለዋል ሲሉ ወይዘሮ ኢቴንሽ ተናግረዋል። ፕሬዚደንት ሳለ ወርቅ ሌላ የጎበኙት በመቀለ ከተማ የሚገኝ የእህል ማከማቻ ማዕከል አንዱ ነው። ከከተማዋ የሀገር ሽማግሌዎች ጋርም መወያየታቸው ወይዘሮ ኢቴንሽ ነግረውኛል። በውይይቱ ተሳታፊዎች ብዙ ጥያቄዎች ማንሳታቸው ገልጸዋል። በተለይ የጸጥታ ጉዳይ ቅድሚያ ተሰጥቶ ሊሰራለት ይገባል ማለታቸውም፣ በትግራይ የኤርትራ ሰራዊት አለ ወይም የለም የሚባል ክርክር ሳይገባ ቶሎ እንዲወጣ ነው የምንፈልገው። ሰው እየገደሉ ንብረት እየዘረፉ ብዙ ስቃይ እያደረሱ ነው። በአስቸኳይ ሊወጡልን ይገባል ማለታቸውም ተናግረዋል። እንዲሁም የሰብአዊ ድጋፍ መጠናከር አለበት ረሀ ባለ ሰው የሞተ ነው። ስለዚህም ስለ ህዝቡ ቶሎ እርዳታ ሊደርሰው ይገባል። የአማራ ኃይልም ከያዘው የክልሉ ቦታዎች እንዲወጣ ጠይቀዋል ብለዋል ወይዘሮ ኢቴነሽ። የባንክ አገልግሎትም በሁሉም አካባቢ ቶሎ ይከፈት የሚል ጥያቄዎች ከተሳታፊዎች መነሳታቸው ወይዘሮ ኢቴነሽ ተናግሯል። ፕሬዚደንት ሳለ ወርቅም መልስ በሰጡበት ጊዜ ህዝቡ በነጻነት መናገሩ ደግፈዋል። እንዲሁም ካለው የጉዳዩ ውስብስብነት ችግሩ በአንድ ጀንበር የሚፈታ አይደለም ብለዋል። በትግራይ ያለው ችግር ለሁሉም ኢትዮጵያዊ እንቅልፍ የሚነሳ ጉዳይ ነው ብለዋል። የትግራይ ህዝብም ልቡ ደምቷል ና ሊታገዝ ይገባል ብለዋል። ይህ ችግር ተፈቶ ወደ አዲስ ምዕራፍ እንሸጋግራለን ማለታቸው እንዲሁም የተነሱ ሁሉንም ጥያቄዎች ይዘው ለሚመለከተው አካል እንደሚያቀርቡ ገልጸዋል በማለት ወይዘሮ ኢቴነሽ ነግረውኛል። ሌላው ከወይዘሮ ኢቴነሽ ጋር ያወራናው ጉዳይ የዓለም ምግብ ድርጅት ዳይሬክተር ዴቪድ ሪፍሊ የሰላም ሚኒስትሯ ወይዘሮ ሙሳይት ካሚል ጋር በመሆን ያደረጉት ጉብኝት ጉዳይ ነበር። በትግራይ ክልል ስላለው ሁኔታ በጊዜው አስተዳድሩ ገለጻ እንደተደረገላቸውና ና እንዲሁም በመቀለ ከተማ በሚገኘው የእህል ማከማቻ በመገኘት ጉብኝት ማድረጋቸው ወይዘሮ ኢቴነሽ ገልጸዋል። በጉብኝታቸው የዓለም ምግብ ድርጅት የማጓጓዣ ወጪ እንዲሸፍን ና ለእናቶችና ሕፃናት ደግሞ አልሚ ምግብ እንዲያግዝ ውይይት መደረጉ ተናግሯል። በኩሃን ደግሞ እርዳታ ለመቀበል የተዘጋጁ ሰዎች ማየታቸው፣ እንዲሁም አልሚ ምግብ የሚቀበሉ ናት እናቶችና ህጻናት መጎብኘታቸው ወይዘሮ ኢቴነሽ የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ቢሮ ኃላፊ ነግረውኛል። ለአሜሪካ ድምጽ ሙልጌታ ጽባሀ መቀለም ሙልጌታን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የምርጫ ክልል ጽህፈት ቤቶችን በተሰጠው የጊዜ ገደብ ያላዘጋጁ የክልል መስተዳደሮች ወይም ክልሎች በሚቀጥሉት ሶስት ቀናት ውስጥ እንዲያዘጋጁ የኢትዮጵያ ብሔራዊ ምርጫ ቦርድ አሳሰበ። የእጩዎች ምዝገባ በተያያዘለት የጊዜ መርሃ ግብር መሰረት ጽህፈት ቤቶችን ባላሟሉ ክልሎች እንደሚካሄድም ቦርዱ አስታውቋል። መለስካቸው አማሃ ዝርዝር አለው። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አመሻሹ ላይ ይፋ ባደረገው መግለጫ ቀደም ሲል በወጣው የምርጫ ጊዜ ሰሌዳ እንደተመለከተው ቦርዱ የተለያዩ ስራዎችን ሲያከናውን እንደቆየ ይዘረዝራል። ከዚሁ ጋር ተያይዞ በመላ አገሪቱ ምርጫውን ለማከናወን ስድስት መቶ ሰላሳ ሦስት የምርጫ ክልል ጽህፈት ቤቶችን ክልሎች እንዲያዘጋጁና አደራጅተው ለቦርዱ እንዲያሳውቁ በተደጋጋሚ ሲያሳስብ እንደነበረም መግለጫው ያስረዳል። ይሁንና የአፋር፣ የአማራ፣ የሲዳማ፣ የደቡብ ብሔሮች ብሔረሰቦችና ህዝቦች እንዲሁም የሶማሌ ጋሬ እንዳላሟሉ ታውቋል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚለቅሳ የተደረሰበትን ውሳኔ አሳውቀዋል እነዚህ ሀላፊነታቸውን ያልተወጡ ክልሎች በአፋጣኝ ኃላፊነታቸውን እንዲወጡ ቦርዱ ያሳስባል ይህን ካላደረጉ ደግሞ ውጤቱ የሚሆነው እንዳለ በአጠቃላይ የምርጫ ሂደቱን የማናጋት ለምሳሌ አሁን የምናደርገው ነገር የእጮች ምዝገባ ነው ከዛ በኋላ የመራጮች ምዝገባ አለ ከዛ በኋላ ደግሞ በጣም በርካታ በሚሊዮኖች የሚቆጠር ምናልባት ወደ መቶ ሚሊዮን የሚጠጋ የመራጮች ድምጽ መስጫ ወረቀት ማሳተም አለ። እነዚህን ሁላ ነገሮች እንዳይፈጸሙ የሚያናጋ ተግባር መሆኑን አውቀው ይህንን የሕግ ግዴታቸውን ቦርዱ ባስቀመጠው ገደብ መሰረት በሚቀጥሉት ሶስት ቀናት ውስጥ አጠናቀው መፈጸም አለባቸው የሚል ውሳኔ ነው ቦርዱ ያስተላለፈው። ወይዘሪት ብርቱካን ጨምረው እንዳብራሩት አንዳንድ ክልሎች የተጠየቁትን ጽፈት ቤቶች እንዳዘጋጁ ቢገልጹም ተፈላጊውን ሁኔታ ያላሟሉ መሆናቸውን በምሳሌ ዘርዝረዋል። ለምሳሌ አፋር ጋር ብንሄድ ሶማሌም፣ አማራም በተወሰነ መልኩ ደቡብም ላይ የተወሰኑ ዞኖች ተጠናቋል የሚል መረጃ ደርሶናል። ግን ምንድን ነው ያ መረጃ የሚሄደው? በብዙ ደረጃ መረጃ ልውውጥ ተደርጎ ከኛ ጋር ሄዶ ክልል ላይ ደርሶ ክልል ለዞን አስተላልፎ ሜቢ ወረዳ ላይ ያሉ ኃላፊዎች እንዲህ እንዲህ አይነት ነገር አለው። ስለዚህ እኛ የኦፕሬሽናችን ለማድረግና የቁሳቁስ እንቅስቃሴያችንም ሆነ የኃላፊዎች ምደባችንን ለማከናወን ቢሮው በትክክል መዘጋጀቱን መዘጋጀቱን ብቻ ሳይሆን አድራሻውንም የሚያስፈልግ ጥበቃ ያለው ስራው ሊሰራበት የሚችል ቢሮ መሆኑን ማረጋገጥ ስላለብን የአንዳንዶቹ መረጃ አልተቀበል ነው እንዲሁ ተዘጋጅቷል ከማለት ውጪ እየቱ ጋር እንደሚገኝ በማን ቁጥጥር ስር ያለ ቢሮ እንደሆነ ወይም የማን ቢሮ እንደሆነ ወይም እንደዚህ አይነት መረጃ ስላልመጣልን ማለት ነው። ይሁንና የሚፈለገውን ዝግጅት ሁሉ አጠናቀው ጽህፈት ቤት ያደራጁ የክልል መስተዳደሮች እንዳሉም የቦርዱ መግለጫ አመልክቷል። አዲስ አበባ ከተማ መስተዳደርን ጨምሮ ቤኒሻንጉል ጉሙዝ፣ ድሬዳዋ መስተዳደር፣ ጋምቤላ፣ ኦሮሚያ እና ሐረሪ ብሔራዊ ክልላዊ መንግስታት የምርጫ ክልል ጽህፈት ቤቶቻቸውን አደራጅተው ማጠናቀቃቸው ታውቋል። የቦርዱ ሰብሳቢ በዚሁ ክንውን አኳያ የቦርዱን ሌላ ውሳኔ ይፋ አድርገዋል። ያሟሉ ክልሎች አሉ። ከዚህ አንጻር አዲስ አበባ መስተዳደርን በጣም ልናመሰግን እንወዳለን። በጥቂት ጊዜያት ውስጥ የሚያስፈልጉትን ቢሮዎች በሙሉ ግማሽ አንዳንድ ቦታ ተከራይተው ጭምር አዘጋጅተው ከነ ሙሉ መረጃው ሰጥተውናል። ሌሎቹም እንግዲህ ድሬዳዋ፣ ሐረሪ፣ ቤንሻንጉል፣ ጋምቤላ በዛ መሰረት ጨርሰዋል ማለት ነው። ስለዚህ እነሱ በዚህ መንገድ አከናውነቱ እያለ ሌሎቹ ባለማከናወናቸው ምክንያት እንዳለ የምርጫ የእጩ ምዝገባውን ሂደት ማስተጓጎል ያለብን አልመሰለንም። ስለዚህ በተዘጋጁት ቢሮዎች ላይ በተያዘለት ሰሌዳ መሰረት የእጩ ምዝገባችንን የካቲት ስምንት እንጀምራለን ማለት ነው። በአሁኑ ጊዜ በሙሉ ዝግጅት የሚቀጥለውን የምርጫ ሂደት ለማስተናገድ መጣበቅ የነበረባቸው 633 የምርጫ ክልል ጽህፈት ቤቶች ቢሆንም በመላ ሀገሪቱ በዚህ ደረጃ የተዘጋጁት 259 ብቻ መሆናቸውን መግለጫው ይጠቁማል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መልስካቸውን እናመሰግናለን ይህ ዋሽንግተን በሳምንቱ የተባለው በዋሽንግተን የሚከናወኑ ዋና ዋና ጉዳዮች የሚተነተኑበት ዘገባ ነው። በያዝነው ሳምንት ዋሽንግተን ሁለት አበይት ጉዳዮች ላይ ትኩረት ታደርጋለች። የፕሬዝዳንት ጆ ባይደን አስተዳደር ለጸረ ኮቪድ-19 የጠየቀውን የአንድ ነጥብ ዘጠኝ ትሪሊዮን ዶላር እቅድ እና የዩናይትድ ስቴትስ የእንደራሴዎች ምክር ቤት የቀድሞውን ፕሬዚዳንት ዶናልድ ትራምፕ ጉዳይ የሚያይበት ናቸው። ሚሻል ኩይን ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። ባለፉት ጥቂት ሳምንታት ለየት ያለ ድራማ መሰል ትዕይንቶችን ያስተናግደው የሁለቱ የዩናይት ስቴትስ ምክር ቤቶች መቀመጫ ካፒቶል የምክር ቤቱ አባላት ከኮሮና ቫይረስ ወረርሽኝ ጋር ተዛምዶ የአገሪቱን ኢኮኖሚ ለማንቀሳቀስ በታቀደው ከፍተኛ መጠን ባለው ገንዘብ ጉዳይና የቀድሞ የዩናይት ስቴትስ ፕሬዝዳንት ክስ በሚታይበት ሂደት ሳቢያ ዳግም የተለየ ትኩረት ስቧል። የምክር ቤቱ ልዩ ልዩ ኮሚቴዎችም በወረርሽኙ ሳቢያ ስራቸውን ላጡ ዜጎችና ለቤተሰቦች ድጎማ ለንግድ ድርጅቶችና እንዲሁም ለግዛቶችና የአካባቢ አስተዳደሮች ድጋፍ የሚውል ገንዘብ ወጪ ለሚያደርገውና ፕሬዚዳንት ባይደን ላቀረቡት የኢኮኖሚ ማነቃቂያ ከታቀደው ከዚህ ውጥን ጋር የተያያዙ የሕግ ረቂቆችን መንደፍ ወይም መቅረጽ ይጀምራሉ። በምክር ቤቱ የተቀናቃኙ የሪፐብሊካን ፓርቲ አባላት ታዲያ ኮቪድ-19ን ተከትለው በተከሰቱ ጉዳዮች ላይ ብቻ ያተኮረ አይደለም፣ መጠነ ሰፊ ዕቅድ ነው ሲሉ ይከራከራሉ። የዲሞክራት ፓርቲ አባላት በበኩላቸው አገሪቱ ላለችበት የኢኮኖሚ ቀውስ በአፋጣኝ ጸድቆ ስራ ላይ መዋል ያለበት እቅድ ነው ሲሉ ይሞግታሉ። የቀድሞው ፕሬዚዳንታዊ ተፎካካሪ እና በአዲሱ የባይደን አስተዳደር የትራንስፖርት ሚኒስትር የሆኑት ፒት ቡትጄጅ አንዱ ናቸው። ዋናው ነገር የአያሌ አሜሪካውያን ድጋፍ በአፋጣኝ ጭምር ማግኘት መቻላቸው ነው ወሳኙ ጊዜ ነውና በፕሬዚዳንት ትራምፕ ላይ የቀረበውን ክስ የሚመለከተው ደግሞ በዩናይት ስቴትስ እንደራሴዎች ምክር ቤት በየቀኑ ከቀትር በኋላ ባሉት ሰዓታት ውስጥ ትኩረት ተሰጥቶት መታየት ይጀምራል። ባለፈው ታኅሣሥ 28 በዩናይት ስቴትስ ምክር ቤት ላይ ለደረሰው ጥቃት የቀድሞውን ፕሬዝዳንት ተጠያቂ የሚያደርገውንና ፕሬዚዳንት ትራምፕ ያስተባበሉትን ውንጀላ ደጋፊዎቻቸውም መሰረት የለሽ ነው ሲሉ ይተቻሉ። ትርጉም አልባ እና የአንድ ወገን ፍላጎት የተንጸባረቀበት ሂደት ነው ሲሉ ውድቅ የሚያደርጉት የሚሲሲፒ ክፍለ ግዛቱ እንደራሴ ሮጀር ዊከር ናቸው። ክሱ ከስልጣን የሚያስወግደው አንቀጽ የቀረበበት ክስ ነው። አንድ አንቀጽ ብቻ በተጠቀሰበት በዚህ ክስ ምክር ቤቱ ሕንፃ ላይ የተፈጸመውን ወረራ በተናጥል አነሳስተዋል የሚል ነው። ይህንን ጉዳያቸው በሚሰማበት የክስ ሂደት ማረጋገጥ የሚቻል አይመስለኝም ፈጽሞ። የዩናይት ስቴትሱ የተወካዮች ምክር ቤት ፕሬዚዳንቱን ለሁለተኛ ጊዜ ተጠያቂ አድርጎ ያጸደቀው ይህ ክስ ይጸና ዘንድ የሁለቱ ፓርቲ ተወካዮች እኩል ሃምሳ ሃምሳ መቀመጫዎች በያዙበት የእንደራሴዎች ምክር ቤትም 17 የሪፐብሊካን ፓርቲ አባላት ዲሞክራቶችን ተቀላቅለው የድጋፍ ድምፃቸውን እንዲሰጡ ይጠይቃል። በመካከላቸው የተካረረ ልዩነት በሚታይባቸው ሁለቱ ተቀናቃኝ ፓርቲዎች ካሉበት አቋም አንጻር ግን እንዲህ ያለ መቀራረብ የሚንጸባረቅበት ውሳኔ ሊሳካ የመቻል ውጣ በእጅጉ ሩቅና የማይደረስበት ይመስላል። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ኮቪድ-19 በሚሊዮን የሚቆጠሩ ሴቶችና ልጃገረዶች ላይ የሚፈጸም ግርዛት ቁጥር እንዲጨምር አድርጓል ሲሉ የሰብአዊ መብቶች ተሟጋቾች ፍርሃታቸውን እየገለጹ ነው። ዛሬ እየተከበረ በሚገኘው ዓለም አቀፍ የሴቶች ጸረ ግርዛት ቀን ላይም ይህ አይነቱ አረመኔያዊ ተግባር እንዲቆም ጥሪ አቅርበዋል። ሊሳሽ ላይን ከጄኔቫ ያደረሰችን ዘገባ አለ ስመኝሽ የቆየ ሬት አቀርበዋለች በዓለማችን ላይ ከ200 ሚሊየን የሚበልጡ ሴቶችና ህጻናት የሴቶች ግርዛት በሚያስከትለው አካላዊና የአይምሮ ጉዳት ይሰቃያሉ። ይህ አይነቱ የሴቶች ግርዛት የሴት ልጅ የመራቢያ ክፍል አካል በመቁረጥ የሚፈጸም ሲሆን በዋናነት በሰላሳ የአፍሪካ ሀገራት፣ መካከለኛው ምስራቅና እስያ በሚገኙ ገና የተወለዱ ህጻናትና ልጃገረዶች ላይ ይፈጸማል። በጉዳዩ ላይ የሚሰሩ የተባበሩት መንግስታት ድርጅቶችና የሰብአዊ መብት ተሟጋቾች የኮቪድ-19 ወረርሽኝ ሴት ልጆችን የበለጠ ለግርዛት እያጋለጠ መሆኑን እያስጠነቀቁ ይገኛሉ። በአስቸኳይ እርምጃ ካልተወሰደም በሚቀጥሉት አስር አመታት ውስጥ ከሁለት ሚሊየን በላይ የሚሆኑ ልጃገረዶች በዚህ ተጠቂ ሊሆኑ እንደሚችሉ አስታውቀዋል። የዓለም ጤና ድርጅት ዋና ስራ አስኪያጅ የሆኑት ዶክተር ቴድሮስ አድሃኖም ይህ ቁጥር በዚህ አመት ግርዛት ሊፈጸምባቸው ይችላል ተብሎ ከሚገመተው ሶስት ሚሊየን ልጃገረዶች ተጨማሪ መሆኑን አብራርተዋል። ሌትስ ቢ ክሊር ፊሜል ጄኒታል ሚቲሌሽን ኢዘ ቫዮሌሽን ኦፍ ሁማን ራይትስ። በግልጽ መታወቅ ያለበት ነገር የሴት ልጅ ግርዛት የሰብአዊ መብት ጥሰት መሆኑንና ከሕክምና ጋር የተያያዘ ምንም አይነት ጠቀሜታ የሌለው መሆኑን ነው። በሴቶች ጤናና ማህበራዊ ግንኙነት ላይ ያጭርን የረጅም ጊዜ ችግርና ውስብስብ ጉዳዮችን ሊያስከትል ይችላል። ስለዚህ የሴት ልጅ ግርዛትን አሁኑኑ ማስቆምና ማንም የጤና ሠራተኛ ይህን ተግባር እንዳይፈጽም ማድረግ አለብን። የዓለም የጤና ድርጅት ያወጣው ሪፖርት እንደሚያሳየው በሴቶች ግርዛት ምክንያት ከሚደርሱ የጤና ችግሮች መካከል ከፍተኛ ህመም፣ የደም መፍሰስ፣ ቴታነስና ሌሎች የመመረዝ ድንጋጤና የሞት አደጋዎች ሊያስከትል ይችላል። በረጅም ጊዜም ሴቶች የሽንት ቧንቧ፣ የመራቢያ አካልና የወሲብ ችግር ሊደርስባቸው ይችላል። በወሊድ ጊዜ ከሚፈጠር ውስብስብ ችግር በተጨማሪም አዲስ የተወለዱ ህጻናትን ሞትም ያስከትላል። ይህ ጎጂ ባህል እንደ አእምሮ ጭንቀት ውጥረትና ካደጋ በኋላ የሚፈጠር የአእምሮ ጠባሳ የመሳሰሉ በሽታዎችም ይዳርጋል። የተባበሩት መንግስታት የሴቶች ግርዛትን እንደ አውሮፓውያን አቆጣጠር በ2030 ከዓለማችን ለማጥፋት ያወጣውን እቅድ በሚቀጥሉት አስር አመታት ውስጥ ለማስፈጸም ወደ ሁለት ነጥብ አራት ቢሊየን የሚጠጋ የአሜሪካ ዶላር ይጠይቃል። የመንግስታቱ ድርጅት ይህን ቁጥር ወደ መሬት አውርዶ ሲያስረዳ አንዲትን ሴት ልጅ ከዚህ ጥቃት ለመከላከል ከ100 የአሜሪካ ዶላር ያነሰ ገንዘብ ይፈጃል ሲል ይገልጻል። ድርጅቱ ጨምሮ በ27 ሀገራት ላይ ባደረገው ጥናት በሴቶች ግርዛት ምክንያት የጤና እክል የገጠማቸውን ሴቶች ሕክምና ለመስጠት በአመት እስከ 1.4 ቢሊየን የአሜሪካ ዶላር እንደሚያስፈልግ ያሳያል። የሴቶች ግርዛት ቁጥር እየጨመረ መሄድ ከሆነ ደግሞ ይህ የገንዘብ መጠን በ ሰላሳ ዓመታት ውስጥ ወደ 2.3 ቢሊየን የአሜሪካ ዶላር እንደሚያድግም ሪፖርቱ ያብራራል። በሊዛ ሽሌን ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኤ አማሪክ የፌስቡክ ገጻችን ሃሽታግ ቪኤ አማሪክ ብላችሁ ደግሞ በትዊተራችን ተከተሉ። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ ቪኤ ዶት ሆርን ዶት ሞቢ ላይም ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የ ዋትስአፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን በኢሜይል ከተላኩልን አስተያየቶች አንዱን እናስደምጣችሁ። ሰላም ቪዮዎች ከነ ዶክተር ተሻገር ሽፈራው ጋር የሀሰት መረጃዎች ባስከተሉት ጉዳቶችና መፍትሄዎች ላይ ያደረጋችሁት ውይይት በጣም ጠቃሚ ነው። ችግሩ አሳሳቢ በመሆኑ እንዲህ አይነት ውይይት የተለያዩ ባለሙያዎችንና የሀሰት መረጃዎች ሰለባ የሆኑትን ዜጎች በማሳተፍ በተከታታይ ቢካሄድ መልካም ነው። ሀሰተኛ ወይም የተዛቡ መረጃዎች በአገራችን እያደረሱ ያሉት ጉዳት ዘርፈ ብዙ ነው። ሕብረተሰቡን በማሳሳት ብቻ የሚቆም አይደለም። በተዛቡ መረጃዎች ምክንያት ግጭቶች ተቀስቅሰዋል። በሺዎች የሚቆጠሩ ሰዎች ሕይወት ተቀጥፏል። ሺዎች ተፈናቅለዋል። ሀብትና ንብረት ወድሟል። ሕዝብ እንዲለያይ፣ እርስ በርሱ እንዲጠራጠር ምክንያት ሆኗል። ችግሩን አሳሳቢና አሳዛኝ የሚያደርገው ደግሞ የተዛቡ መረጃዎች እየተሰራጩ ያሉት በድንገት ወይም በስህተት ወይም ባለማወቅ ሳይሆን ታስቦባቸውና ታቅዶባቸው በተቀናጀ መንገድ መካሄዳቸው ነው። ሊከተል የሚችለው አደጋ ከባድ የሚሆነው ደግሞ የተዛቡ መረጃዎች እየተሰራጩ ያሉት ልምድ በሌላቸው ተራ ሰዎች ሳይሆን ተማሩ በሚባሉ ማህበራዊ ኃላፊነት በተሸከቡና ለዚሁ አላማ ከፍተኛ ሀብት መድበው በሚሰሩ ሰዎች መሆኑ ነው በአሁኑ ጊዜ ከምንጊዜውን በከፋ ሁኔታ በአጠቃላይ ማህበረሰብን አደጋ ላይ የሚጥሉ የሚያንቋሽሹ የሚያዋርዱ አንዱን ህዝብ በሌላው ህዝብ ላይ የሚያነሳሱ የሐሰትና የተዛቡ መረጃዎች ያለምንም ገደብ እየተሰራጩ ነው ስለዚህ ቪኦኤዎች ተመሳሳይ ውይይት በማዘጋጀት አደጋዎች እንዲቀንሱ አግዙን ደረጀ ገብረ መስቀል የኮሚኒኬሽንና ማህበራዊ ዘርፍ ባለሙያ ከአዲስ አበባ አቶ ደረጀ ገብረ መስቀልን ስላስተያየታቸው እጅግ አድርገን እናመሰግናለን። አድማጮች፣ ተዘዋዋሪውን የስልክ መስመራችንን እናስተዋውቃችሁ 2022059942 የውስጥ መስመር 14 በመደወል አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶትኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ ዝግጅት ስንዘልቅ ኢትዮጵያ ከአራት ወራት በኋላ የምታካሄደው ምርጫ ነጻና ገለልተኛ እንዲሆን ሀገሪቱ ውስጥ የሚስተዋሉት ግጭቶች ሊቆሙና ሰብአዊ እርዳታ ለሚያስፈልጋቸው በአስቸኳይ ሊደርስ እንደሚገባ በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር ግሪጎሪ ሚክ አሳስበዋል። ሚክ ዩናይትድ ስቴትስ በአፍሪካ ላይ የሚኖራትን ፖሊሲ በተመለከተ የዓለም አቀፍ ስልቶች ጥናት ማዕከል ሲኤስአይኤስ ባዘጋጀው በኢንተርኔት ላይ በተካሄደ ውይይት በቅርቡ ምርጫ ያካሄደችውን ዩጋንዳን ጨምሮ አሜሪካ ከአፍሪካ ሀገሮች ጋር ትኩረት ሰጥታ ስለምትሰራባቸው ጉዳዮችም አብራርተዋል። በምርጫ ወቅት የሚኖረውን ደህንነት አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ ሀገሪቱ ውስጥ ያለውን ጸጥታና ደህንነት ሁኔታ እየተሻሻለ ይሄዳል የሚል እምነት እንዳለው ገልጿል። ስመንሸ ቆየ ዝርዝሮን ይዛለች። አዲሱ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ ስልጣን ከመጡ በኋላ በምክር ቤቱ የውጭ ጉዳዮች ኮሚቴ አዲስ ሊቀመንበር ሆነው የተመረጡት ግሪጎሪ ሚክ በኢትዮጵያ ትግራይ ክልል በተከሰተው ግጭት ዙሪያ ያለው ከፍተኛ የመረጃ እጥረት በአስቸኳይ መፈታት እንዳለበት ያሳሰቡት በዓለም አቀፍ ስልት ጥናት ማዕከል አማካኝነት በተካሄደው ውይይት ላይ ነው። ሚክ በተለይ ምርጫ በደረሰበት ወቅት በክልሉ ያለውን ሁኔታ በትክክል ማወቅ በጣም አስፈላጊ ነው ሲሉ ተናግረዋል። Without making sure that the foundation is laid for free and fair election. <laughs> ስለዚህ ቅድሚያ ሊሰጠው የሚገባው ኢትዮጵያ ውስጥ ከሚመለከታቸው አካላት ጋር በመሆን የተጀመረው ለውጥ ወደ ነበረበት መመለስ ነው። ኢትዮጵያ ስድስተኛውን አገራዊና ክልላዊ ምርጫ ግንቦት 28 2013 ዓ ም እንደምታካሄድ ማስታወቋን ተከትሎም ሚክ በሀገሪቱ የተለያዩ አካባቢዎች ያሉ ግጭቶች ቆመው ለምርጫ አመቺ ሁኔታ የሚፈጠርበት ሁኔታ ላይ ቅድሚያ ተሰጥቶ ሊሰራ ይገባል ሲሉ አሳስበዋል። ተስፋቸዋል ። ህብረተሰቡ በሚደረገው ምርጫ እንዲተማመን፣ ሁሉም ሰው በምርጫው ላይ ለመሳተፍ እችላለሁ የሚል ስሜት እንዲሰማው መደረግ አለበት። ሌላው ግልጽ ነገር ደግሞ የሚታየው የሰብአዊ ጉዳትና የመብት ጥሰት እንዳይቀጥል መደረግ አለበት። ከምርጫ ጋር ተያይዘው የሚነሱ የጸጥታና አለመረጋጋት ጉዳዮች በምርጫ ሂደቱ ላይ እየፈጠረ ያለውን ስጋት በተመለከተ ያናገርናቸው የምርጫ ቦርድ ኮሚኒኬሽን አማካሪ ሶሊያና ሽመልስ በበኩላቸው ሀገሪቱ ያለችበት የጸጥታ ሁኔታ ከምርጫ ጋር እንደሚገናኝ በመግለጽ በመጪዎቹ ሶስት ወራት የሀገሪቱ የጸጥታ ሁኔታ በሚሻሻልበት ሁኔታ ላይ ቦርዱ ከሚመለከታቸው አካላት ጋር አብሮ እየሰራ መሆኑን ተናግረዋል የሚኖሩ የሰላም ሁኔታ ይሻሻላል። በተለይ ደግሞ ቦርዱና መንግሥት ማቋቋሙ የዚህ የምርጫ ጸጥታና ደህንነት ታስክፎርስ ውስጥ የኢትዮጵያ ብሔራዊ ምርጫ ቦርድም እንደ አንድ አባል ሆኖ የምርጫ ጸጥታ ዕቅድ ሲወጣ እንዴት ነው መውጣት ያለበት እና በዛ ውስጥ የምርጫ ምቶችም ሳይጣበቡ መራጮችም መርጫው ላይ የሚሳተፉ ፓርቲዎችም በአግባቡ እየተንቀሳቀሱ፣ በሌላ በኩል ደግሞ የምርጫ ጸጥታ የሚከበርበት ሁኔታ እንዴት ነው የሚለው ላይ የኛል ግባት ስለዚህ ተስፋ የምናደርገው ምንድነው እነዚህ ሁኔታዎች እየተሻሻሉ በእኛም በኩል ደግሞ በመንግስትም በኩል ደህንነትን የመጠበቅ ሁኔታ፣ ሰላምና ጸጥታን የመጠበቅ ሁኔታ እየተሻሻለ የሚሄድበት በቦርዱም በኩል ደግሞ ከምርጫ ጋር የተገናኙ በተለይ ኤሌክትራል ባይለምስ ሊሆን ይችላሉ የምናስባቸውን ነገሮች ወይ ቶሎ መለየት ወይም ደግሞ ከሆኑ በኋላ ደግሞ ቶሎ ምላሽ ለመስጠት የሚቻልበትን ደግሞ የራሳችንንም የምርጫ ኦፕሬሽን ውስጥ የተገናኘ ሲስተም መፍጠርን ማድረግ እንግዲህ ሁለቱንም አድርገን እየሰራ ነው። የጸጥታ ሁኔታን አስቀድሞ ማረጋገጥ ግን የቦርዱ ኃላፊነት አለመሆኑን ሲሆንና የሚመለከታቸው የመንግስት አካላት በዚህ ጉዳይ መጠየቅ እንዳለባቸው አበክሮ የገለጹት ሶሊያና የሀገር ውስጥ ተፈናቃዮች ባሉበት ሆነው መምረጥ በሚችሉበት ሁኔታ ላይ ቦርዱ እየሰራ እንደሆነም አክለው አብራርተዋል። ተንቀሳቃሽ የምርጫ ጣቢያዎች ምን ያህሎች መቋቋም አለብን፣ የት አካባቢ ነው የሚቋቋሙት የሚለው የተፈናቀሉ ዜጎችና የተለያዩ ከመኖሪያ ቀያቸው በተለያየ ሁኔታ የሚኖሩ ሰዎችን ይጨምራል። ለምሳሌ ወታደሮች፣ ተማሪዎች የመሳሰሉትን እነሱ የሚጨምር ስለሆነ እሱንም በሚያካትት መልኩ እየተዘጋጀንበት ነው ማለት ነው። ስለዚህ የተፈናቀሉ ሰዎች ባለንበት ኦርጋናይዝ ሆኖ መረጃ መሰረት ድምጽ እንዲሰጡ የሚደረግበትን እድል አንደኛው ወቅ የሚያው ነገር ነው። የዓለም አቀፍ ስልት ጥናት ማዕከል ባዘጋጀው የድረ ገጽ ውይይት ላይ ተገኝተው ንግግር ያደረጉት ሚክ ዲሞክራቶች የተቆጣጠሯቸው የሕግ አውጭውና የመወሰኛው ምክር ቤቶች በአፍሪካ ላይ የሚያራምዱት አቋም ምን እንደሚመስል አብራርተዋል። ከሰሞኑ ግጭቶች የበዙባት ኢትዮጵያን ወክላ የአዲስ ስታንዳርድ ሚዲያ መስራች መስራችና ባለቤት የሆነችው ጸዳለ ለማ ወቅታዊ ጉዳዮችን ለሊቀ መንበሩ አስረድታለች። በትግራይ ክልል እየተካሄደ ያለው ግጭት ሙሉ ለሙሉ ቆሞ ወደ ክልሉ በቂ እርዳታ እንዲዳረስ ለማድረግ ዩናይትድ ስቴትስ ከፍተኛ ግፊት ማድረግ አለባት ያለችው ጸዳለ ከምርጫ በፊት የታሰሩ የተቃዋሚ ፓርቲ መሪዎችና አባላትም እንዲፈቱ ጠይቃለች። ን እያወራን ያለነው በጣም ጥቂት የፖለቲካ ፓርቲዎች ብቻ የምርጫ ዘመቻ እያደረጉበት ስላለውና በሺዎች የሚቆጠሩ የተቃዋሚ ፓርቲ አባላት እና የበላይ አመራሮች የታሰሩበት ምርጫ ነው። ይህ ደግሞ በተለይ በኦሮሚያ ክልል በስፋት ይታያል። ከኢትዮጵያ በተጨማሪ በቅርቡ ከፍተኛ ለመረጋጋት የተከሰተበት ምርጫ ያካሄደችው ዩጋንዳን ወክላ ጋዜጠኛና የሰብአዊ መብት ተሟጋች የሆነችው ሮዝቤል ኳጓሚሬ ባደረገችው ንግግርም ላለፉት ሰላሳ አምስት አመታት በስልጣን ላይ የቆዩት ዮሪ ሙሴቨኒ ሰላማዊ የስልጣን ሽግግር እንዲያካሂዱ አሜሪካ ግፊት እንድታደርግ ጠይቃለች። ብዙ ሰዎች ሰላማዊ የስልጣን ሽግግር ማየት ይፈልጋሉ። ያ እንዳይሆን እያደረጉ ያሉት ደግሞ ሰላሳ አምስት ዓመት ስልጣን ላይ የቆዩት ፕሬዚዳንት ሙሴቬኒ ናቸው። ስለዚህ ከሀገሪቱ ጋር የሚኖራችሁ ግንኙነት ሀገራችሁ ወዴት ነው እየሄደች ያለችው፣ ህዝቡ የተለመደ ስነስርዓት ሳይሆን ትክክለኛ ምርጫ ይፈልጋል በሚል ጠንካራ ንግግር ላይ የተመሰረተ መሆን አለበት። አዲሱ የባይደን አስተዳደር ኢትዮጵያንና ዩጋንዳን ጨምሮ ከአፍሪካ ሀገራት ጋር በሚኖረው ግንኙነት ዋና ትኩረቱን የሚያደርገው ድንበር ተሻጋሪ በሆኑ ችግሮች ዙሪያ መሆኑን ሚክ በውይይት ወቅት አበክረው ተናግረዋል። በትራምፕ አስተዳደር ወቅት አፍሪካ እኩል ድምጽ እንዳይኖራት የበታች ተደርጋ ቆይታለች ያሉት ሚክ የአየር ንብረት ኢኮኖሚ፣ የሰላምና ጸጥታ ጉዳዮች የባይደን አስተዳደር በአፍሪካ ዙሪያ የሚያተኩርባቸው ጉዳዮች እንደሆኑ አስረድተዋል። በተለይ ሰላምና ጸጥታን በተመለከተ በአህጉሪቱ ውስጥ ተቀማጭ የሆኑ የዩናይትድ ስቴትስ ወታደሮች ሚናና አስፈላጊነት እንደገና እንደሚፈተሽ የጠቆሙት ሚክ ዩናይትድ ስቴትስ በሚቀጥሉት አስርት ዓመታት አለመረጋጋት የሰፈነባቸው ሀገራትን ቁጥር በግማሽ ለማውረድ አለማ እንደምትሰራ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ ስመኝሽን እናመሰግናለን። አሁን አድማጮች፣ ተራው የሰኞ ምሽት ጤና ነው። ኦርቢት ሄልስ ከአራት ዓመታት በፊት አዚዮን ቸርነት በተባሉ ግለሰብ የተቋቋመ የቴክኖሎጂ የጤና ተቋም ነው። ኢትዮጵያ ውስጥ ያለውን የጤና ስርዓት ማዕከላዊ በማድረግ ሐኪሞች የህሙማንን መረጃ ሳይዘናጋና ሳይጠፋ እንዲሰንዱ የታዘዙ መድኃኒቶችን በተገቢው መገንድ እንዲያከፋፍሉ ህሙማን በተለያየ ሕክምናዎች የሚያጠፏቸውን ጊዜና ገንዘብ እንዲቆጥቡ እንዲሁም ህሙማንና ሐኪሞች በርቀት የሕክምና ዘዴ የሚገናኙበትን ሁኔታ በማመቻቸት እየሰሩ መሆናቸውን ይናገራሉ። ከማስተር ካርድ ፋውንዴሽን ጋር በመተባበር ለ15 የቴክኖሎጂ ተቋማት የአራት ወራት ስልጠና ና የመነሻ ገንዘብ እያመቻቸ መርሃ ግብርም እየመሩ ይገኛሉ። ኤደን ገረመው የኦርቢት ሄልዝ መስራችና ዋና ስራ አስፈጻሚ ጳዚዮን ቸርነትን አነጋግራ ተከታዩን አሰናድታለች። እጅግ አነስተኛ የሆነ የጤና ባለሙያ ና ከፍተኛ የሕዝብ ቁጥር ባላት ኢትዮጵያ ውስጥ የጤና ስርዓቱ በተገቢው መንገድ አለመዘርጋቱና የመረጃዎች ማዕከላዊነት ማጣት የጊዜ የገንዘብ እንዲሁም የጤና ቀውስ እንዳስከተለ ባለሙያዎች ይናገራሉ። በተለይም የህሙማን የጤና መረጃዎች መጥፋት፣ ከሐኪም ሐኪም የተለያዩ የምርመራ ውጤቶችን መቀበል የተለመደ ነገር ነው። የምህንድስና ና የቴክኖሎጂ ባለሙያው ጳዚዮን ቸርነት ከሚኖርበት ዩናይትድ ስቴትስ ለእረፍት ወደ ኢትዮጵያ መጥቶ እናቱን ለ ማሳከም በሞከረበት ወቅት ያስተዋለው ነገር ኦርቢተልዝ የተሰኘ የቴክኖሎጂ ተቋም ወደ መመስረት እንዳስገባው ይናገራል። ሆስፒታል በዚህ ዘመድ የተያየው ትልቅ ክስተት ነው። ወደ ጤናውን ድገባ ያደረገኝ ያ ምንድን ነው አንደኛ ቀጠሮ ይዘን ሄደን ትንፋ ሰዓት ተኩል የሰጠን ቀጠሮ እሱ እስከ አስራ አንድ ሰዓት ተኩል አልመጣም ዶክተሩ እና ወደ ሶስት ሰዓት ያልቁጭ ብት ብዙ ጊዜ እንዳሰላስል ያደረገኝ ሁለተኛ ምንድን ነው ስድስት በፊት የተመለከታትን ችግር አሁን ይቼ ለፎሎ አፕ ነው የሄድነው አልተገኘም አልተገኘምና እንደ አዲስ ነው ሲያክማት የነበረው እና ሴት እንዴት ነው የሚሆነው? ያው ህክምና ከንሲኒቲ ያለው ተሻለውን የሚመጣው ወይም ደግሞ የዋስብነት ይመጣው ሊንክ ማድረግ እንዲያስችል ግን የኢንፎርሜሽን የዳታ ማየት ባለመኖሩ እዛ ሆስፒታል ላይ ሲበስ ሊሄድ የሚመለከቱ አደረገን። እና አንድ ህዝቦች ማቋቋምን ና አጠናን ኢንዱስትሪውን ምንድን ነው ቻሌንጁ? ይሄ የሁሉም ቻሌንጅ ነው። የኢትዮጵያ ብቻ ነው? የሰብሳራን አፍሪካ ቻሌንጅ ነው። የሆስፒታሎች ኪትዎች ነው፣ የግሉ ነው፣ የመንግስቱ ነው፣ የክሊኒኮች ችግር ነው። እና ይህን ከአጠናን በኋላ ነው ሞዴል መቅረጽ የጀመር ነው። እና ወይ ወደ ውጭ ተመልሽ፣ ሴት ኬር እንዴት ነው ደሊቨር የሚደረገው? ሆስፒታል እንደምታውቂው ወጭ ዋለም ያክሜ ዶክተር ለአምስት ስድስት አመት አክሞኛል። በየአመቱ ለቼክ አፕ ሁሉ ፋይሌ እጁ ላይ አለ። ኢንፎርሜሽኖች ተቀናጅተው ሲስተም ውስጥ አሉ። ሳይበስ አንድ ነገር አስቀድሞ መድረስ ይቻላል፣ ቶሎ መዳን ይቻላል። እና ያንን አሰራር በቴክኖሎጂ አያይዘን ለምን አናመጣም የሚለውን ነገር አሰብን። እና የብዙዎችን ማገር ችግር መፍታት እንችላለን የሚለውን ራዕይ ይዘን ነው ሰንቀን የተነሳ ነው። ጳዚዮን ኦርቢተልስ አሁን ላይ የሚታዩ የጤና መረጃ ክፍተቶችን በመሙላት እና የቴክኖሎጂ ስርአቱን የመዘርጋት ሂደቱን መጀመሩን እንዲህ ያስረዳል። ለምሳሌ አንድ ሰው ተነስቶ ጥቁር አንበሳ ይሄዳል ልበል እና ፕሮሰሱ ምንድን ነው? መጀመሪያ ይመዘገባል፣ ካርድ ይወጣለታል፣ ከዛ ፋይል ይከፈትለታል እና ተቅሞ ይላል ለአይን ሕክምና ነው ሄደው እንበል ይህ ሰውዬ። ከዛ ደግሞ እግሮም ያመው እና ሌላ ቦታ ሄዳል። አለርት ሄደን በች አሁን ባለው አሰራር ሁለቱም ጋር ሄደ እንደ አዲስ ታካሚ ነው የሚታከመው። ምናልባት አንዳንዱ ጋር ጥሩ ዶኪመንት ማኔጅመንት ሲስተም ካላቸው ፋይሉን አውጥተው ፈልገው በስሙ ከዛ ዶክተሩ ያንን ألفوا ليبرم ربنا تحضر الكتب وكيف الكتب ተጨባጭ ዴታ ወይም ደግሞ ኢንፎርሜሽን ይዞ የመቀጠል ተንደንዝ በጣም በጣም ትንሽ ነው። ሰው ምን ይሆናል? አንድ ሰው ለአንድ ሕክምና ሄዳል የሆነ መድኒት ይሰጠዋል። የሌላ ነገር ይሄዳል ወይ የሚሰጠው መድኒት በፊት ከወሰደው ጋር የሚጣረስ ሊሆን ይችላል። እንግዲህ አንድ ሆስፒታል ላይ ሄዶ እንኳን በአግባቡ ትክክል ያለው ነገር ማግኘት ካልቻለ ሁለት፣ ሶስት፣ አራት የተለያዩ ሆስፒታሎች ላይ የግድ መሄድ ቢኖርበት ውጤት ማመሳከርም እንኳን ቢፈልግና ሁለት ዶክተር ማየት ቢፈልግ አሁን ያለው ዶክመንት አያያዙም ደግሞ የኢንፎርሜሽን አጠቃቀም መርህ ጥሩ አይደለም። በዛ ምክንያት ሰዎች አገር ለቀው ይሄዳሉ። ለህክምና ያላቸውን ሸጠው ወይ ታይላንድ ሄዳሉ፣ ህንድ፣ ኬንያም፣ አሜሪካ ሁሉም ቦታ የሚችል ቦታ ለመሄድ ይሞክራሉ። እኛ ምንድን ነው የምናደርገው? በአንድ በኩል ሆስፒታሎችን፣ ፋርማሲዎችን፣ ክሊኒኮችን ማገዝ ነው። ሲስተም እንዘረግ ባለን ሶፍትዌር ነው። ሶፍትዌሩ ፍለክስብል ነው። ኮምፒውተርም ላይ በስልካቸውም ላይ አክሰስ ሊያደርጉት ይችላሉ። ግን ለዶክተሮቹ አዲስ ከማየት ይልቅ ፔሽንቱ የቤተሰቡን ታሪክ የህክምናውን ታሪክ ወስዶ የነበረውን መድኃኒት፣ እነዚህም ሁሉ በተቀናጀ መልኩ ሳይንቲፊክ በሆነ መልኩ እጃቸው ላይ ካለ የባለፈው ክትትል ላይ ተመርኩዘው ወደፊት እንዲቀጥሉ ነው ያስችላቸው። ሌላው መድኃኒታውን በጣም ችግር አለ። እዚህ አንዱ ጋር ጠፋ የተባለ መድኃኒት ሌላ ጋር ደግሞ ኤክስፓይር ሲያደርግ ላያለን ደግሞ ምንድን ነው አሰራሩ ብጥስጥስ ያለ ስለሆነ ነው። ይህንንም ለመቅረፍ ነው። አንዱ እንግዲህ ሆስፒታሉ ስንመለከት ነው። ወደ ህመምተኛው ደግሞ ስንመለከት በህጉ መሰረት ህመምተኛ የራሱን ሜዲካል ሬከርድ መጠየቅ መብት አለው። ተኛዎች ላይ መገኘቱ ለራሱ ላለው የህክምና ክትትል የተሻለን ሁኔታ እንዲፈጥሩ ያስችለዋል። እና በሁለቱም ሳይድ ነው በዚህ በኩል ስምጭዎችን ማገዝ እንፈልጋለን። እያገዝን ነው። አሁን ወደ ሶስት መቶ ሀምሳ ሺህ በላይ ሜዲካል ሬከርዶች የተለያዩ ፋሲሊቲዎች ጋር በእኛ ሲስተም ማኔጅ ይደረጋል። ኦርቢት ሄልስ ሐኪሞችንም ከህሙማን ጋር በርቀት የህክምና ዘዴ የሚገናኙበትንም ስርዓት እያመቻቸ ሲሆን በተጨማሪም በአሁን ሰዓትም በህክምና ቴክኖሎጂ ዘርፍ የሚሰሩ አስራ አምስት ተቋማትን የአራት ወር የቴክኖሎጂ ልምምድና ስልጠና መርሃ ግብር ከማስተር ካርድ ፋውንዴሽን ጋር በትብብር እያስኬደ ይገኛል። ፕሮግራሙ ምንድነው? ውስጥ ቅርጽ ያለው ጠና ያለው ስለ ቢዝነስ ሀሳብን እንዴት ነው ወደ ስራ የምንቀይረው እንዴት አድርገን ሲን መነሳት እንችላለን ተግባራዊ ችግሮች መፍታት የሚችሉ ሰዎች ምን ይመስላሉ ያንን እንግዲህ ቅርጽ ባለው ሁኔታ ሰዎችን ያሰልጥነን ወደ ስራ አለም እንዲገቡ ለማድረግ ነው እና በማስተርካርድ ፋውንዴሽን ጋር መተባበር የጀመርነው ነው ኢኒሽቲቭ ነው በዚህ አመት ወደ አስራ አምስት የሚሆኑ ስታርታፖችን እናጎለብታለን ወይም ደግሞ እናለማለን። ቀጥታ ወደ ሁለት መቶ በላይ ስራዎች ይፈጥራል። ይህ ፕሮፌሽናል ስራዎች ይቀጥሉት አመታት በኋላ ግን ይህንን ቁጥር እየጨመረ ሌሎች ክፍለ ሀገራትም ለማስፋት ፕላን አለን። በጳዚዮን ቸርነት ና ኢትዮጵያ ውስጥ ባገኘው የስራ አጋሩ ግሩም አሰፋ የተመሰረተው ኦርቢትልዝ እስካሁን ድረስ የ ሶስት መቶ ሺህ ህሙማን መረጃ ማዕከላዊ በሆነ የቴክኖሎጂ ስርአት ውስጥ የመዘገበ ሲሆን ከሶስት ሚሊዮን በላይ የሚሆኑ የመድኃኒት ማዘጃዎች መመዝገባቸውንም ጳዚዮን ጨምሯል ሲኖረው አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንና እንግዳዋን እናመሰግናለን። ተከታዩ ቅንብር አፍሪካ ነክ ርዕሶች ይሆናል። የአፍሪካ የጤና ሚኒስትሮች በተለይም በደቡባዊ አፍሪካ በኮሮና ቫይረስ የሚያዙ ሰዎች መበራከት እንዳሳሰባቸው ገልጸዋል። በእነዚህ ሀገሮች የኮሮና ቫይረስ ክትባት መድኃኒት ተደራሽነት መዘግየትም እንዳሳዘናቸው የአሜሪካ ድምጽ ዘጋቢ አኒታ ፓዋል ከጆሃንስበርግ በላከችው ዘገባ ጠቅሳለች። አዳነች ፍስሃዬ ለአፍሪካ ንግ ርዕሶች ታቀርበዋለች። የአፍሪካ ሀገሮች በብዙ መቶ ሚሊዮኖች የሚቆጠር የኮሮና ቫይረስ ክትባት መድኃኒት መምጣትን እየተጠባበቁ ባሉበት በአሁኑ ወቅት የአህጉሪቱ መሪዎች በተለይም በደቡባዊ አፍሪካ በቫይረሱ የሚያዙ ሰዎች ብዛት እያሳሰባቸው መሆኑን እየገለጹ ነው። በንጉሳዊ አገዛዝ ስር ባለችው አነስተኛው ሀገር ኢስዋቲኒ በየዕለቱ 200 ሰዎች በኮሮና ቫይረስ እየተያዙ መሆናቸውን፣ በበሽታው የሚሞቱት ሰዎች ብዛትም መጀመሪያ በሽታው በገባበት ወቅት ከነበረው በአራት እጥፍ ከፍ ማለቱን ድንበር አርባ ሐኪሞች የተባለው ዓለም አቀፍ የረድኤት ድርጅት አስታውቋል። ባለፈው ዓመት ኮሮና ቫይረስ በጠረፊቷ ሀገር ሞዛምቢክ በገባበት ወቅት በቫይረሱ ይያዙ ከነበሩት ሰዎች ቁጥር ወደ ሰባት እጥፍ በሚጠጋ ከፍ ማለቱ ታውቋል። በየብስ በተከበበችው ማላዊ ደግሞ አዲስ በቫይረሱ የሚያዙ ሰዎች ብዛት በየአራት እና በየአምስት ቀናቱ በእጥፍ እየጨመረ እንደሚሄድ ተገልጿል። የአፍሪካ የበሽታ መቆጣጠርና መከላከል ማዕከል ኃላፊ ዶክተር ጆን ኬንጋሶንግ አንድ ሶስተኛ በሚሆኑ የአፍሪካ ሀገሮች በዓለም አቀፍ ወረርሽኝ የሚሞቱት ሰዎች ብዛት በዓለም ደረጃ ካለው አማካኝ ቁጥር የበዛ መሆኑን ገልጸዋል። በተቃራኒው ነው የነበረው። በወረርሽኙ መጀመሪያ በኮቪድ-19 ምክንያት የነበረው የሞት መጠን ሁለት ነጥብ ሁለት ከመቶ ነበር። አሁን ወደ 2.6 ከመቶ አድጎ እያስተዋልን ነው። ከአፍሪካ 55 አገሮች የቫይረሱ ሁለተኛ ዙር የተነሳባቸው 41 ናቸው። ከዚህ ውስጥ 70 ከመቶ እየደረሰ ያለው በአምስት አገሮች ውስጥ ነው። እነዚያ አምስት ሀገሮችም ኢትዮጵያ፣ ደቡብ አፍሪካ፣ ግብፅ፣ ቱኒዥያና ሞሮኮ ናቸው። ዓለም አቀፉ ወረርሽኝ አምና በተዛመተበት ወቅት አፍሪካ በአብዛኛው የቫይረሱ መዛመት ብዙም አልጸናባትም ነበር። የጤና ባለሙያዎች እንደሚሉት በአሁኑ ወቅት በአህጉሪቱ የሚደረገው የቫይረስ ምርመራ ከሌሎች ሀገሮች ጋር ሲነፃፀር ወደ ወደኋላ የቀረ ነው። የቫይረሱ የክትባት መድኃኒት ተደራሽነትም እንደዚሁ። በቅርቡ የክትባት ዘመቻ የጀመሩት የአፍሪካ ሀገሮች እፍኝ እንደማይሞሉ ታውቋል። የአፍሪካ የጤና ባለስልጣኖች የኮቪድ-19 የክትባት መድኃኒት ተደራሽነት ገበያ ላይ በማቅረብ መወሰን የለበትም በማለት ያስጠነቀቁትም ለዚህ ነው ሲሉ የዓለም የጤና ድርጅት የአፍሪካ ቀጠናዊ ስራ አስኪያጅ ማትሺዲሶ ሞየቲ አስገንዝበዋል። በክፍት ገበያ ላይ ሲወሰን፣ ለምሳሌ የክትባቱን መድኃኒት በብዛት የሚገዙ የበለጸጉ ሀገሮች ክትባቱን በርካሽ ዋጋ ለማግኘት ለመደራደር ያስችላቸዋል። ሞየቲ ይህን ይበሉ እንጂ ባለፈው ሐሙስ ለጋዜጠኞች በሰጡት መግለጫ አሁንም ቢሆን ብሩህ ተስፋ እንደሚታያቸው አስረድተዋል። የዓለም አቀፋዊው አንድነት ጉዳይ ገና እየተሰራበት መሆኑ ግልጽ ነው። ምኞታችንና ተስፋችን እሱ ነበር። ነገር ግን ተመኝተ ነው የነበረውን ያህል አልተደረገም። ሆኖም እየተሰራበት ነው። ለመላ ሕዝቡ ሊዳረስ የሚችል ያህል የክትባት መድኃኒት ያካበቱት ሀገሮች እንዲለግሱ መወትወቱን ቀጥለናል። የአፍሪካ ሀገሮች የኮቪድ-19 ክትባት መድኃኒቶችን ካገኙ በኋላም ቢሆን ሌላ ተግዳሮት እንደሚኖር እሱም ሰዎች እንዲከተቡ የማግባባቱ ጉዳይ መሆኑን ሞየቲ አስገንዝበዋል። የዓለም የጤና ድርጅት ያጸደቃቸው የክትባት መድኃኒቶች አስተማማኝና ውጤታማ መሆናቸውን ሞየቲ አስገንዝበዋል። ድርጅቱ ስለ ክትባቱ የሚነዙትን የሐሰት ወሬዎችን ለማክሸፍ አስቀድሞ እየሰራ መሆኑንም ጠቁመዋል። አንዳንድ ጸረ ክትባት መልእክቶችና ዘመቻዎች እዚህ መድረስ የጀመሩት በቅርቡ ነው። አፍሪካውያን ልጆቻቸውን ማስከተብ እጅግ ወሳኝ መሆኑን እንዲረዱ መጣር ይኖርብናል። እነዚህ ክትባቶች በጥንቃቄ የተመረቱ መሆናቸውን እንዲገነዘቡ ማሳመንም ያስፈልጋል። ስለ ክትባቶቹ ገና እየተማረን መሆናችንን፣ ነገር ግን ስለ ውጤታማነታቸው በቂ እውቀት እንዳለን ለማስረዳት መቻል አለብን። ሞይቲ አያይዘውም በዓለም አቀፍ የጤና ድርጅት የጸደቀ የኮቪድ-19 የክትባት መድኃኒት ካገኛችሁ ሳታመነቱ ተወጉት ሲሉ አጠቃለውታል። አድማጮች፣ የአፍሪካ የጤና ሚኒስትሮች በተለይም በደቡባዊ አፍሪካ በኮሮና ቫይረስ የሚያዙ ሰዎች መበራከት እንዳሳሰባቸው የሚገልጸው ቅንብር ዜና ያበቃ። ሳምንት በሌላ ዝግጅት ስትንገናኝ ቸር ያቆዩን። አዳነችን እናመሰግናለን። የሰኞ ምሽት የመጨረሻው ሰዓት ላይ ደርሰናል። ሀብታሙ ስዩም የስፖርት ፕሮግራሙን ያሰማናል። የቤትኪንግ ኢትዮጵያ ፕሪምየር ሊግ 11ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ረቡዕ ጥር 26 2013 በተከናወኑ ጨዋታዎች ቅዱስ ጊዮርጊስና ሀዲያ ሆሳና አንድ ለአንድ አቻ ተለይተዋል። ኢትዮጵያ ቡና ሲዳማ ቡናን አምስት ለዜሮ አሸንፏል። ሐሙስ ጥር 27 2013 ጅማ አባጅፋርና ባህርዳር ከተማ ሁለት ለሁለት አቻ ሲወጡ ሰበታ ከተማ አዳማ ከተማን አንድ ለዜሮ አሸንፏል። አርብ ጥር 28 2013 በተደረገ ጨዋታ ደግሞ ሐዋሳ ከተማና ወልቅጤ ከተማ ባዶ ለባዶ አቻ ወጥተዋል። ፋሲል ከነማ ድሬዳዋ ከተማን ሁለት ለዜሮ አሸንፏል። ሳምንቱን ፋሲል ከነማ በ25 ነጥቦች ሲመራ፣ ኢትዮጵያ ቡና በ20 ሀዲያ ሆሳዕና በ19 ነጥቦች ይከተላሉ። የከፍተኛ ጎል አስቆጣሪዎችን ደረጃ ኢትዮጵያ አቡበከር ናስር ከኢትዮጵያ ቡና በ14 ጎሎች ይመራል። ሙጂብ ቃሲም ከፋሲል ከነማ በ12፣ ጌታነ ከበደ ከቅዱስ ጊዮርጊስ በ7 ጎሎች ይከተላል። ለአንድ ዓመት ያክል የተራዘመው የቶኪዮ ኦሎምፒክ ክንውንን በተመለከተ የሚሰጥ ማናቸውም ውሳኔ ሳይንስን መሠረት ያደረገ መሆን እንዳለበት የአሜሪካ ፕሬዚደንት ጆ ባይደን ተናገሩ። የጃፓን መንግሥትና ዓለም አቀፉ የኦሎምፒክ ኮሚቴ ከስድስት ወራት ባነሰ ጊዜ ውስጥ የኦሎምፒክ ጨዋታዎችን ለማስጀመር ቃል ገብተዋል። ሆኖም ጨዋታዎቹ የሚከናወኑት በጥብቅ ሁኔታዎች ውስጥ ነው ተመልካቾች እንዳይገኙ ሊደረጉም ይችላሉ ተብሏል። በኮሮና ቫይረስ ስርጭት ምክንያት ዌስት ውድ ዋን ስፖርት በተሰኘ የራዲዮ መርሃ ግብር ላይ ሀሳባቸውን ትናንት ያጋሩት ባይደን ጠንክረው ሲሰሩ ለሰነበቱ አትሌቶች ሲባል ውድድሩ ይደረጋል ብለው ተስፋ እንደሚያደርጉ ተናግረዋል። ውድድሩ አይደረግም ብሎ ማሰብን እንደሚጠሉም አክለዋል። ከጃፓን ጠቅላይ ሚኒስትር ጋር መነጋገራቸውን የጠቀሱት ባይደን ውድድሩን ማከናወን አደጋ አለው የለውም፣ የሚለውን ውሳኔ ሳይንስን መሠረት ማድረግ አለበት ብለው እንደሚያስቡ አስታውቀዋል። አሜሪካውያን ከዓመት እስከ ዓመት በጉጉት የሚጠብቁትና ሱፐር ባውል በመባል የሚጠራው የአሜሪካ እግር ኳስ የማጠናቀቂያ ስነ ስርዓት በትናንት ነ ሁለት ተደርጓል። ታምፓ ቤይ ባኪነርስ ካንሳስ ሲቲ ቺፍዝን 31 ለ9 በመርታት የዓመቱ ቻምፒዮኖች ሁነዋል። ዘንድሮ የእረፍት ሰዓት አዝናኝ ሆኖ የተመረጠው ካናዳዊው አቤል ተስፋዬ ዘ ዊክንድ ተወዳጅ ሙዚቃዎችን በልዩ ሁኔታ ቁጥሩ ለተመጠነ ተመልካች አቅርበዋል። በታምፓ ፍሎሪዳ ሬመንስ ጄምስ ስታዲየም በተደረገው በዚህ ስነ ስርዓት የ30 ዓመቱ ዘ ዊክንድ የቅርብ ጊዜ መታወቂያው የሆነውን ቀይ ኮት በጥቁር ሱሪና በጥቁር ሸሚዝ ተላብሶ ተወዳጅ የሆኑትን ስታርቦይ ቦይ፣ ዘ ሂል፣ ካንት ፊል ማይ ፌስ እና እንዲሁም ተጨማሪ ሌሎች ሙዚቃዎችን ተጫውተዋል። በአበባ ሰዓት ወይንም ርችት በታጀበው መዝጊያ ላይ ደግሞ ብላይንዲንግ ላይትስ የተሰኘውን ሙዚቃው ተጫውተዋል። የአሜሪካ ብሔራዊ እግር ኳስ ማህበር ዘንድሮ ዝግጅቱን እንዲታደሙ የፈቀደላቸው ሰዎች ቁጥር 25000 ብቻ ነበረ። ቀሪ 30ሺህ ወንበሮች በሰው ቅርጽ በተሰናዱ የወረቀት ሰሌዳዎች እንዲሸፈኑ ተደርጓል። ከአቤል ተስፋዬ በተጨማሪ ወጣቷ ገጣሚ አማንዳ ጎርመን ሶስት የኮሮና ቫይረስ ወረርሽኝ ጀግኖችን የዘከረ ግጥም አሰምታለች። እናመሰግናለን የተከበራችሁ አድማጮች። ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በፕሮግራሙ ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁ ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።

i'm a